በሜነሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ አራት ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል። ከአንድ መቶ ሀምሳ ዓመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ፣ የመጀመሪያውን ትውልደ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት። የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የ27 ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል። ኢትዮጵያ ውስጥ ነው የተወለድኩት። እንደ ኤሮፓ አቆጣጠር በሁለት ሺህ ሶስት ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ የስደተኞች ጣቢያ ወደ አስር ዓመት ለሚጠጋ ጊዜ ይኖረናል። ኦባላ ኦባላ ከኬንያ የስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ ሰባት ዓመት ነበረ። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝተዋል። ከአምስት ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል። ወደ ፖለቲካው ዓለም ከመሳቢ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበሩ። ሁልጊዜም ሰዎችን መርዳት እፈልጋለሁ ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅና በሥራ ሕይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ እሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማኅበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣው በኋላ ያደረግኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማኅበረሰቡ ላደርግ የሚችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማኅበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት። በወጣትነት ዕድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ፣ የእሱ ስኬት ለተቀረው የአፍሪካ ስደተኞች ማኅበረሰብ መማሪያ እንዲሆን እንደሚሻ ይናገራል። የሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል። Well, this is a message uh, that I'm sending out to every ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራእይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በሕይወት አለ። ሆኖም ግን እንዲሁ በነፃ አይመጣም። ከምቾት ቀጠናችሁ ወጥታችሁ በትጋት መስራት ይጠበቅባችኋል። ከህልማችሁ ከሚያሰናክሏችሁ ነገሮች መራቅ ይጠበቅባችኋል። በአቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛውን መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማህበረሰብ የሚሆን ነው በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው። እንደተባበሩት መንግስታት የስደተኞች ድርጅት ሪፖርት፣ በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሰሃራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል። ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ የትም የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ፣ አውሮፓ፣ በአውስትራሊያ፣ በእንግሊዝ ለእናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳትቆርጡ ግን ታግሳችሁ መጠበቅ አለባቸው። የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የስራ ዓመታት ይጠብቁታል። እኔን ዓመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል። ፕላን ታክሊንግ ኢሹ ት ኦፍ ኦስትን ሂር ሃውዚንግ የቀጣይ አራት ዓመታት እቅዴ የኦስትን ከተማ ነዋሪዎች እየገጠሟቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚህ አገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስትን ከተማ ለመምጣት እቅድ አላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስትን ከተማ የህፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ሥራ ለመሄድም ሆነ ለማግኘት ይቸግረዋል። ይችን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ የሞከርኩት ያለሁት መልእክት ስደተኞች የዚህ አገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ አገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው። ኦባላ ኦባላን የመሰሉት ለድል መብቃታቸው በሜኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ጠቋሚ አድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላሉ።